ከሶስት ሳምንታት በፊት በለገጣፎ ከተማ ሕገወጥ ቤቶችን ገንብታቸዋል በሚል በከተማ መስተዳድሩ ቤታቸውን እንዲፈርስ የተወሰነባቸው ነዋሪዎች እየተደረሱ እንዴትስ እየኖሩ ነው የሚለውን ለመዳሰስ ዛሬ ጠዋት የተወሰኑት ተጠልለውበታል ወደ ተባለው በአዲስ አበባ ቦሌ ክፍለ ከተማ ወረዳ ስር ከመቄዶኒያ አረጋውያንና አእምሮ ሕሙማን መርጃ ማዕከል ዝቅ ብሎ አያት መካነ ህይወት መድኃኔ ዓለም ቅድስት አርሴማ ቤተ ክርስቲያን አመራሁ። ከቤተ ክርስቲያኑ በስተ ምዕራብ ቅጥሩን አለፍ እንዳልኩ በርከት ያሉ ሰዎች ተሰባስበዋል። በፕላስቲክ የተወጠሩ መጠለያዎች በርከት ብለው ይታያሉ። ሕፃናት እዚህም እዚያም ይጮኋሉ። መጫቶችና ነፍሰ ጡሮች በየጥጋ ጥጉ ባሉት መጠለያዎች ተጋድመዋል። ወጣትና ጎልማሳ አባወራዎችም ተክዘው ይታያሉ። አንድ ተለቅ ያለ የቤተ ክርስቲያኑና ሌላ አነስ ያለ የቀይ መስቀል ነጭ ድንኳኖችም ተጥለዋል። በፊት ሰሞኑን ፀሐይና ንፋሱን ውርጩን ሲቋቋም እንደምንም ብዬ ይየ ግን አሁን ደግሞ ዝናብ መጣብን፣ ወደ የትም መሸሸግ አልቻለም። ይው የስድስት አመት በላይ ኖሬበታለሁ፣ አፈረሱብኝ። በቃ እንደ ማንኛውም ሰው ጎዳና ላይ ነኝ ማለት ይቻላል። በቃ አሁን አይደለም የቤት ኪራይ ልካፍል ቀርቶ ራሴንም ማኖር እራሱ አልችልም። ማለትም ስራ የለም። አሁን ድንኳን እዛ ጋር ለህጻናቶች ተብሎ እዛ ህጻናቶች አሉ ለነሱ ያንን እዛ ያራል፣ እሱም አይበቃቸውም። ሌላው ህብረተሰብ ደግሞ እዚህ እንዲሁ የህክምናው ደረጃ እንኳን ለህጻናትና ለዚህ ለበሽተኞች እንኳን በደረሰለ ሌላው ይቀድማሽ። መጀመሪያ በህይወት መኖሩ ነው ዋናው ነገር። ዳገታማው ስፍራ ላይ የታነጸችው ቤተ ክርስቲያኗ አሻግረው ሲመለከቱ የፈረሱ ቤቶችን ቁልጭ አድርጋ ታስመለክታለች። እነዚህ ሰዎች እንዳሉ ከሆነም ምግብ፣ መጠለያ፣ ህክምና ችግር ሆኖባቸዋል። ግን በየእለቱ የሚጠይቃቸውን የአዲስ አበባን ህዝብ ከልባቸው ያመሰግናሉ። አሁን መውደቅያ ነው። ምን የምንፈልገ ምንም ነገር አንፈልግም። መብያም ቶ ይቅርብን ቆሎ ምንቆረጡም አለን እና የሰባት ብር እንደሆም ቢሆን ገዚ ያበላሉ። ለልጅ ግን አሁን የት ወር ቀን ነው ነው ከወለደች በሶስት ቀኗ ቤቷ አፈረሰባት። እዛ ለአፍራሽ ወይል ተለመነና ለሶስት ቀን ጊዜ ስጣት ተባለ። አሁን በሶስተኛው ቀን ደግሞ መጥተው ነው ውጭ አላት። ትናንት ማታ ከቆርቆሮ ውስጥ እንዳለች ማለት ነው ማታ ለ ለሊት ፈርታ አደረች። ጧት እቃዋን ይዛ ስትወጣ ያሳለኝ። ደሞ አንዷ ወዳው ቤቱ ሲፈርስ እርጉዝ ነበረች ደም መጣት ደም ሲመጣት ምኒልክ ሄዳ ወንትን ኦፕሬሽን ተደርጋ ወልዳለች። እዚህ ውስጥ ነው ያለችው እሷ ከሰው ተጠልላ ማለት ነው። ያስቀረ ነው አንዳች ንብረት የለንም። ያሉኝ እነዚህ አምስት መቶ ይሆናሉ የተባሉና በቤተ ክርስቲያኗ የተጠለሉት ኢትዮጵያውያን ላለፉት ሀያ ቀናት ፀሐይና ብርድ እንደተፈራረቀባቸው፣ አሁን ደግሞ ዝናብ ሰቀቀን ውስጥ እንዳስገባቸው ነግረውኛል። ለአቤቱታ የሄዱባቸው የመንግስት አካላት ሁሉ ጆሮ ዳባ ብለውናል ነው የሚሉት ነዋሪዎቹ ሰብአዊ መብት ርነ በጠባቂ ርነ ጠቅላይ ሚኒስትር ቢሮ ወደ እዚህ መሬት አስተዳደር የተባለው ና መዘጋጃ ሄር ነው ያለርንበት አካል የለም። እንግዲህ ወደ መሬት ና ወደ ሰማይ ካልሆነ የቀረነ ነገር የለም። ይህንን ያክል ለዜጋ መጨከን ማለት በጣም የሚያሳዝን ነው። እንግዲህ እኛ ወይ ከኢትዮጵያ ውጭ ናቸው ተብለን ከሆነ ወይ እንደ ሌላው እንደ ሶማሊያ ና እንደ ሊቢያ መሰደን የቀረነ ማለት ሌላ ምንም የለም። ብዙ ስጋቶች አሉብን የሚሉት በቤተ ክርስቲያኗ የተጠለሉት ሰዎች ልጆቻቸው ትምህርት አቋርጠዋል፣ የተወሰኑትንም በአድራ ሰጥተዋል ተቀጫጫ በሰል ልጅን ይዞ ይደብኝ ብዬ እየተሰቃየው ነው። እውነቴን ነው የምነግርህ፣ በጣም እየተሰቃየን ነው ያለ ነው። በተለይ አሁን አራስም አለች፣ እርጉዝ አለች፣ ቀኑን እየጠበቀች እዚህ ጋር እንዴት አርገን ነው እስቲ ያስቦን? ንፋስ አለው፣ ብርድ አለው፣ አሁን ቅዝቃዜ ደግሞ መጣብን እና እንዴት አርገን ነው። ኢትዮጵያ ውስጥ እህት የለንም ወይ ወንድም የለንም ወይ? እንደዚህ ስንኖር እስቲ ያምርብናል ወይ ነው በቃ? እንደዚህ በቁም ተቀብረናል ማለት ይቻላል። እነዚህ ሰዎች ቤት ሰርተን ትዳር መስርተን በተስፋ ስንኖር የነበረ ቢሆንም አሁን ኑሮ ከብዶናል ይላሉ። አያት መካነ ሕይወት መድኃኔ ዓለም ቅድስት አርሴማ ቤተ ክርስቲያንም ሰዎቹን በቻለችው አቅም ማስጠልሏን የቤተ ክርስቲያኗ ተወካይ ቀሲስ ፍሬው ነግረውናል። አምስት መቶ አባወራዎች ናቸው ያሉ ወደምትሄዱበት ተበተኑ እያሉ ብዙውን ጊዜ እንደዚህ በሚያደርጉ ሰዓት። ነገር ግን ቤተ ክርስቲያን ተቀብላ ቦታውን ብቻ መስጠትም ሳይሆን እስከ ሶስት መቶ ሺ ምናምን አካባቢ ወጥቶ የተገዛውን ድንኳን ለሰዎቹ ሰጣ። ያው ተጠልለው የሚገኙት አሁን እስከ አስር አመት የደረሱ ልጆቻችንን ወልደን ያሳደግንበት ቤታችን ነው የፈረሰው የሚሉት እነዚህ የተጠለሉ ሰዎች በነበራቸው የልማት ተሳትፎ ከለገጣፎ ከተማ መስተዳድር የተሸለሙበትን የምስክር ወረቀትም አሳይተውኛል። እናም መንግሥት መላሊለን ይገባል በማለት ጥያቄያቸውን አቅርበዋል። ለዲደብልዩ ለተጠናቀረው ዘገባ ሰለሞን ሙጨነኝ ከአዲስ አበባ።